የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ የምርመራ ውጤቱን ይፋ ሲያደርግ በዚህ አሰቃቂ ባለው የወንጀል ድርጊት በአጠቃላይ የ123 ሰዎች ህይወት ማለፉንም ገልጿል። ኮሚሽኑ መሰል ድርጊቶች እንዳይፈጸሙም ምክረ ሀሳብ አቅርበዋል። ለስካቸው አምሃ ተከታዩን ዘገባ ከአዲስ አበባ አስተላልፈዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ላለፉት ስድስት ወራት ያህል የአርቲስት ሀጫሉ ሁንዴሳ ግድያ ከተሰማበት ከሰኔ 22 ጀምሮ እስከ 24 2012 ዓ ም ድረስ በነበሩት ቀናት በኦሮሚያ ክልል በተፈጸሙ የወንጀል ድርጊቶች ሲያደርግ የነበረውን ምርመራ ውጤት ሲያጠቃልል የተፈጸመው ወንጀል ተራ ወንጀል አይደለም ብለዋል። ይህ ወንጀል ከዓለም አቀፍ የሰብአዊ መብቶች ድንጋጌ አንጻር ሲታይ በሰው ልጅ ላይ ወይም ወይም በኮሚሽኑ አጠራር በሰብአዊነት ላይ የተፈጸመ ወንጀል ነው። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ለጋዜጠኞች ተፈጽመዋል የተባለውን ወንጀል በዝርዝር አብራርተዋል። ኮሚሽኑ በምርመራው የሰበሰበው መረጃ ከሰብአዊ መብቶች ድንጋጌ አንጻር በመተንተን የለየናቸው ዋነኛ ዋነኛ ግኝቶች በአጭሩ፣ አንደኛ ይህ የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ወይም በእንግሊዝኛው ቋንቋ ክራይምስ አጌንስት ሂውማኒቲ የሚባለው መሆኑን ነው። ኮሚሽኑ ባደረገው ምርመራ መሰረት የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል ልዩ ልዩ አካባቢዎች በጥቃት ውስጥ በተሳተፉ ሰዎችና ቡድኖች በሲቪል ሰዎች ላይ የተፈጸሙት ጥቃቶች በሰብአዊነት ላይ የተፈጸመ ወንጀል ባህሪያትን የሚያሟሉ ወይም የዚህን ወንጀል ዋነኛ ዋነኛ ማቋቋሚያ ጠባዮች የሚያሟሉ ናቸው። ኮሚሽነር ዳንኤል በቀለ ይህን ወንጀል እንዴት ባለ አኳኋንና አደረጃጀት እንዲሁም አስተሳሰብ እንደተፈጸመም በሰፊው አስረድተዋል። በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ ብዙ ሲቪል ሰዎችን በአሰቃቂ ሁኔታ መግደላቸው፣ የአካልና የሥነ ልቦና ጉዳት ማድረሳቸው፣ ንብረት ማውደማቸውና ነዋሪዎችን ከየመኖሪያ ቦታቸው ማፈናቀላቸው ድርጊቱ ሰኔ 23 ቀን 2012 ዓ ም ሌሊት ጀምሮ እስከ ሰኔ 24 ቀን 2012 ዓ ም ድረስ የቀጠለ መሆኑ እና በዚህም ቢያንስ በአርባ የተለያዩ ቦታዎች ተስፋፍቶ የተፈጸመ ጥቃት በመሆኑ እንዲሁም ጥቃቱ ያነጣጠረው በከፊል በብሔር በከፊል ደግሞ በሃይማኖታቸው ተለይተው የተመረጡ ሰዎችን ከየቤታቸው ለይቶ በማሳደድ እና በማጥቃት በከፊል በብሔርና ሃይማኖት ሳይለይ ሰላማዊ ነዋሪዎችን ወይም ሲቪል ሰዎችን ሆነ ብሎ በማጥቃት በተወሰነ መልክ ሰዎች በብሔርና በሃይማኖታቸው ተለይተው ተመርጠው ተሳደው ተጠቅተዋል። በሌላ በኩል ግን ማናቸውም ብሔር ወይም ማናቸውም ሃይማኖት ተከታይ የሆነ ሰውን ቢሆንም ሰላማዊ ወይም ሲቪል ሰዎችን ሆነ ብሎ በማጥቃት የተፈጸመ የወንጀል ድርጊት በመሆኑ እንዲሁም ይህ የወንጀል ድርጊት በተፈጸመበት ወቅት በማህበራዊ ሚዲያና በተወሰኑ ቪዥን ጣቢያዎች ይተላለፉ ከነበሩት መልእክቶችና በወንጀል ድርጊቱ ይሳተፉ የነበሩ ሰዎች እና ቡድኖች ያሰሟቸው ከነበሩት መፈክሮች አንጻር እነዚህን ጠቅላላ ባህሪያት ደምረን ስንመለከታቸው በወንጀል ድርጊቱ ሲሳተፉ የነበሩት ሰዎች ተግባራቸው ስልታዊና የተቀናጀ ወይም የሰፊ ጥቃት አካል መሆኑን በማወቅ የተሳተፉበት እንደነበረ ያሳያል። ይህም ማለት በዚህ ሪፖርት በዝርዝር እንደምናመለክተው በጥቃቱ በተሳተፉት ሰዎች በቡድን በመሆን የተፈጸሙት ጥቃቶች እንደ ተራ ወንጀል ብቻ የሚቆጠር ሳይሆን ጠቅላላ ድርጊቱና ውጤቱ በሰብአዊነት ላይ የተፈጸመ የግፍና የጭካኔ ወንጀል ስለመሆኑ የሚያሳይ ነው። ይህ በእንግሊዝኛው ቋንቋ ክራይምስ አጌንስት ሁማኒቲ ወይም ደግሞ የአትሮሲቲ ክራይም በመባል የሚገለጸው ነው። በኦሮሚያ ክልል በአርባ የተለያዩ ስፍራዎች ወይም አካባቢዎች ምርመራውን እንደ ሠራ ይፋ ያደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ ከሰኔ 23 ቀን ጀምሮ በተለያዩ ከተሞችና መንደሮች የተፈጸሙትን ድርጊቶች በዝርዝር ያሳያል። እንደ ኮሚሽነር ዳንኤል በቀል አገላለጽ በቡድን በቡድን እየሆኑ ወደ አደባባይና ወደ መንገድ የወጡት ሰልፈኞች የሚከተለውን አድርገዋል ይላሉ። በዚህ መጠነ ሰፊ ጥቃት የተሳተፉት ብዙ ቁጥር ያላቸው ሰዎች ከቦታ ቦታ በቡድን ሲንቀሳቀሱ የነበሩ ሰዎች ሲሆኑ በጩቤ፣ በድንጋይ፣ በእሳት፣ በኤሌክትሪክ ገመድ፣ በዱላ፣ በዶማ፣ በገጀራ እና በመጥረቢያ ጭምር በመጠቀም ሰዎችን ደብድበዋል፣ የአካል ጉዳት አድርሰዋል፣ ፍጹም ግፍና ጭካኔ በተሞላበት ሁኔታ በማሰቃየትና አንዳንድ ጊዜም በማረድ ጭምር ሰዎችን በግፍ ገድለዋል። አጥቂዎቹ ሰዎችና ቡድኖች የነዋሪዎችን ቤት በመስበርና በመግባት ከፊሎቹን በየቤታቸው ከፊሎቹን ደግሞ ከቤታቸው አስገድዶ በማውጣት በመንገድ ላይ ገድለዋቸዋል። ሬሳቸውንም በመሬት ላይ በመጎተትና በጎዳና ላይ በመጣል አስከሬናቸው ለሰዓታት ሳይነሳ በየጎዳናው ላይ ወድቆ እንዲቆይ አድርገዋል። የአካል ጉዳት ከደረሰባቸው ሰዎች ውስጥ መላው አካላቸው በመሰባበሩ ስቃይ በተሞላበት ሁኔታ ይህን ምርመራ ባደረግንበት ወቅት በሕክምና ላይ የነበሩ ብዙ ሰዎች ነበሩ። ከፍተኛ ድብደባ ደርሶባቸው ከሞት የተረፉት አብዛኛዎቹ ሰዎችም አጥቂዎቹ ገለናቸዋል ብለው ጥለዋቸው የሄዱ ሰዎች ነበሩ። አጥቂዎቹ ከፈጸሙት ድብደባ ግድያና ንብረት ማውደም በተጨማሪ ተጎጂዎችንና የተጎጂ ቤተሰቦችን ብሔርን መሰረት ያደረጉ ስድቦች ሲሳደቡ፣ ሲያንቋሽሹ፣ ሲያስፈራሩና ሲዝጡባቸው እንደነበርና ይህም ሰላማዊ ነዋሪዎች በብሔር ወይም በሃይማኖት ማንነታቸው ምክንያት ለጥቃት የመጋለጥ ከፍተኛ ስጋትና የስነ ልቦና ጭንቀት እንደፈጠረባቸው ኮሚሽናችን ተገንዝበዋል ኮሚሽኑ ምርመራ ባካሄደባቸው በእነዚህ አርባ አካባቢዎች በእውቀቱ በተሳተፉ ሰዎችና ቡድኖች ሰላሳ አምስት ሰዎች መገደላቸውንና በሶስት መቶ ስድስት ሰዎች ላይ የአካል ጉዳት እንዳደረሱ ገልጸዋል ዶክተር ዳንኤል በቀለም በእነዚህ አካባቢዎች ባሰባሰብነው መረጃ መሠረት የአርቲስት አጫሉ ሁንዴሳን ሞት ተከትሎ በነበሩ ሦስት ተከታታይ ቀናት በተከሰተው የጸጥታ መደፍረስ በአጠቃላይ የ123 ሰዎች ሕይወት አልፏል። ቢያንስ 500 ሰዎች ላይ የአካል ጉዳት ደርሷል። በሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በግለሰቦች፣ በንግድ ድርጅቶች፣ የመንግስት ንብረት ላይ ከፍተኛ ውድመትና ዘረፋ ተፈጽሟል። ኮሚሽነሩ እንዳብራሩት ኮሚሽኑ ባደረገው ምርመራ የተፈጸመው የወንጀል ድርጊት በሰብአዊነት ላይ የተደረገ ወንጀል መሆኑ እንደተጠበቀ ሆኖ በማንነት ላይ ያነጣጠረ የሚመስል ባህሪ እንደነበረውም ገልጸዋል። የጥቃቱ ባህሪና መጠን እንደየአካባቢው ሁኔታ የሚለያይ ቢሆንም እንደገለጽ ነው አርባ ቦታዎች ላይ ነው ይህንን ምርመራ ስራ ያካሄድ ነው። ስለሆነም የጥቃቱ መጠንና የጥቃቱ ባህሪ በተወሰነ መጠን ከአንድ ቦታ አንድ ቦታ የሚለያይ ቢሆንም በአመዛኙ የተመለከት ነው ግን የክርስቲያን እምነት ተከታዮች በብዛት በሚኖሩባቸው አካባቢዎች ጥቃቱ ያነጣጠረው በአብዛኛው በአማራ ብሔር ተወላጆች ላይ የነበረ ሲሆን በሌላ በኩል የእስልምና ተከታዮች በብዛት በሚኖሩባቸው አካባቢዎች ደግሞ ጥቃቱ በይበልጥ ያነጣጠረው በኦርቶዶክስነት ተከታዮች ላይ ነበር። ኮሚሽነር ዳንኤል በቀለ ጨምረው እንደገለጹት የጸጥታ አካላት በሰዎችና በንብረት ላይ የተፈጸመውን ወንጀል ለማስቀረትና ለመከላከል የወሰዱት እርምጃም ከቦታ ወደ ቦታ ይለያያል። በመጨረሻም ኮሚሽኑ የተለያዩ ምክር ሀሳቦችን ይመለከታቸዋል ላላቸው አካላት አቅርበዋል። ከእነዚህ መካከል አንዱን የኮሚሽኑ የሰብአዊ መብቶች ግንዛቤና ማስፋፊያ ከፍተኛ አማካሪ ዶክተር ሚዛኔ አባተ እንደሚከተለው አቅርበውታል። በኦሮሚያ ክልል ሆኖ በሌሎች ሀገራችን አካባቢዎች እየጨመረ የመጣውንና ሀዳጣን ወይም ደግሞ ማይኖሪቲ የህብረተሰብ ክፍሎች ላይ የሚፈጸሙ አድሎና ጥቃቶችን የሚከታተል ለሰብአዊ ጥቃቶች ያለውን ስጋት የሚተነትንና የመከላከያና የማስተካከያ እርምጃዎችን እንዲወስዱ የሚያደርግ ተቋማዊና ዘላቂ መፍትሄ የሚፈለግበትን መንገድ እንዲያመቻቹ ጋዜጠኞች ያስተነዘሩላቸው የተለያዩ ጥያቄዎች የኮሚሽኑ ኃላፊዎች ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ